በሃያኛው ክፍለ ዘመን የተፈጸሙ በሰው ልጅ ታሪክ እጅግ አስከፊ የተባሉ ሁለት የጅምላ ጭፍጨፋዎች የተጀመሩት በያዝነው የአውሮፓውያን ወር ኤፕሪል ማለት ሚያዚያ ውስጥ ነው። አንድ ሚሊዮን ተኩል አርሜናውያን ያለቁበትን በፈረንጁ አቆጣጠር በ1915ና በ1916 ዓ ም በኢትዮጵያ ደግሞ በ1907ና በ1908 ዓ ም በኦቶማን ትርክ የተካሄደውን ፍጅትና ከ ስምንት መቶ በላይ ቱትሲዎችና ለዘብተኛ ሁቱዎች የተጨፈጨፉበትን የ1994ቱን ወይም በኢትዮጵያ አቆጣጠር የ1986ቱን የሩዋንዳ ጅምላ ግድያ ዓለም ሰሞኑን ያስታውሳቸዋል። ከዚያ አሳዛኝ ህመምና ጠባሳ ማገገም ቀላል አይደለም ይላል የቪኦኤው ማይክ ኦ ሱሊቫን ከሎስ አንጀለስ ባስተላልፈው ዘገባ። ሰሎሞን አባተ ዝርዝሩን ይዞታል። በደቡብ ካሊፎርኒያ ዩኒቨርሲቲ የህዝባዊ ባህሎችና ሃይማኖቶች ማዕከል ዳይሬክተር ዶናልድ ሚለር በአውሮፓውያኑ የዘመን አቆጣጠር በ1970ዎቹና ሰማኒያዎቹ ውስጥ ከኦቶማን ቱርክ ጭፍጨፋ የተረፉ አርሜኒያውያንን ያነጋግሩ ነበር። በሩዋንዳው ጅምላ ፍጅት ሳቢያ ባሎቻቸውንና ወላጆቻቸውን ያጡ ሴቶችና ሕፃናትንም እንዲሁ እያነጋገሩ ታሪኮቻቸውን ሰብስበዋል። ከእነዚያ ቃለመጠይቆች በተለይ ደግሞ በጊዜም እጅግ ከቀረበው የሩዋንዳ ጉዳይ በርከት ያሉ ሐሳቦች እንደሚፈልቁ ሚለር ይናገራሉ። አንድ መናገር የሚቻል ነገር ይቅር ባይ መሆን እጅግ እጅግ አስቸጋሪ ወይም ከባድ ነገር መሆኑን ነው። እኛ ባካሄድናቸው አንድ መቶ ቃለ መጠይቆች ይህ የተለየ ጉዳይ ሆኖ ነው ያገኘ ነው። እውነት ለመናገር ያጋጠመን ምንድን ነው? አንዳንድ ሰዎች እጅግ ከመጎዳታቸው የተነሳ የሚናገሩት ነው። የዚያን ጅምላ ጭፍጨፋ አራማጆች ይቅር ብለናል ቢሉም ከድምጻቸው እንደምትረዳው የመታከትና ተስፋ የመቁረጥ አባባል አይነት ነው። ሌላ ምን አማራጭ ኖሮን የሚል የተሰጣቸው አማራጭ እሱ ብቻ መሆኑን በማጉላት በሩዋንዳ አሉ ሚለር። እንዲህ አይነቱ ጥረት እየተደረገ ያለው በማኅበረሰብ ችሎቶች ነው። የጭፍጨፋው ፈጻሚዎች ይቅርታ ይጠይቃሉ፣ ተበዳዮችና ሰለባዎች በአጠቃላይ ይቅር ይላሉ። ብዙውን ጊዜ ለእርሳቸው ግርጽ ባይሆንላቸውም ይቅርታው ግን ከልብ እንደሆነ ሚለር ይናገራሉ። ግድያው በአርሜንያ የተጀመረው አብላጫው ሙስሊም በሆነባት ታላቂቱ የኦቶማን ቱርክ ግዛት ውስጥ የሚኖሩ አናሳ ክርስቲያን አርመኖችን በኃይል ከማስወጣት ጋር ተያይዞ ነበር። ታሪክ አጥኚው ሎስ አንጀለስ ከተማ የሚገኘው የካሊፎርኒያ ዩኒቨርሲቲ ምሁር ሪቻርድ ሆቫኒሲያን እንደሚያስታውሱት ሁሉም ነገር የተጀመረው በኢምፓየሪቱ መናገሻ ነበር። In April 1915, the Armenian intellectual, political, religious leaders in Constantinople were arrested, deported, and most of them killed. በሚያዝያ 1915 ኮንስታንቲኖፕል ውስጥ የነበሩ የአርመን ምሁራን፣ የፖለቲካና የሃይማኖት መሪዎች ታሰሩ፣ በኃይል ተባረሩ፣ ብዙዎችም ተገደሉ። ያንን ተከተለው በመጡት ወራት ደግሞ በመላ የኦቶማን ኢምፓየር በሚኖሩ አርመናውያን ላይ ማሳደዱ ማባረሩና ጭፍጨፋው ተስፋፋ። ወንድ ወንዱን ባገኙበት ገደሉት። ሴቶቹንና ሕፃናቱን አጋዟቸው። የሰፈራ አካባቢ ብለው የወሰዷቸው በረሃማ ስፍራዎችን ሁኔታ የበዙቱ አልተቋቋሙትም። ቀይ ጅረት በሚባለው የአርሜንያ ሲኒማ ድርጅት ባዘጋጀው ጥናታዊ ፊልም ላይ የሚናገሩ ከያኔው ጅምላ ጭፍጨፋ የተረፉ ሰው የደረሰውንና የልጅነት አእምሯቸው ቀርጾ ያኖረላቸውን ሁሉ ያስታውሳሉ። ቃለ መጠይቁ የተደረገላቸው የዛሬ 26ስት ዓመት አካባቢ ነበር። ጠዋት ነበር። ስሄድ ስሄድ ቆይቼ አንድ ልጅ አገኘሁ። ከእሱ ጋር ሆነን አንዲት ሴት ልጅ አገኘን። ጫካ ውስጥ ተደበቅን። እዛ ጫካ ውስጥ ቱርካውያኑ አርመኖችን ያድኑ ይፈልጉ ነበር። ሌሊቱን ታዲያ ወንድ ወንዱን ሲገድሉ ታደሩ። ቀን ደግሞ ሴቶችና ሕፃናትን ይገድሉ ነበር። እኛ የተኛነው ደም ውስጥ ነበር። ስንነሳ ዙሪያችን ሁሉ በአስክሬን የተሞላ ነበር። ያ ሁኔታ የተፈጠረው ቱርክ ወደ አንደኛው የዓለም ጦርነት ከገባች በኋላ ነበር። ቱርክ ታዲያ ዛሬም በጦርነቱ ግርግር ውስጥ በሁሉም ወገን ሲቪሎች ተገድለዋል እያለች ትሟገታለች። አርሜናውያኑ ከጦርነቱ የምስራቅ ግንባር አካባቢዎች ተይዘው እንዲባረሩ የተደረገው አመፅን በመፍራትና አናሳዎቹ አርሜኖች ለባላንጣይቱ ሩሲያ መረጃ ያቀብላሉ በሚል ስጋት እንደነበረ ዛሬም ቱርካውያኑ ይከራከራሉ። ደግሞም የተገደሉት አርመናውያን ከስድስት መቶ አይበልጡም ባይናት ቱርክ፣ ያም ቢሆን ሆን ተብሎ ወገን ተለይቶ የተደረገ አልነበረም ትላለች። ጥያቄው የፖለቲካ ስስ ብልት ነው የሚሉት ሆቫኒሲያን ቱርክ ከሙስሊሙ ዓለም ጋር የምታገናኝ ስትራቴጂክ ድልድይ መሆኗን ይጠቁማሉ። አንዳንዶች ይህንን ጉዳይ ሆን ብለው ገሸሽ ያደርጉታል። ለምሳሌ ፕሬዚዳንት ኦባማ ለፕሬዚዳንትነት ይወዳደሩ በነበረ ዘመን ሲመረጡ ከሚወስዷቸው የመጀመሪያ እርምጃዎች መካከል የአርመኑን ጭፍጨፋ እንደ ዘር ማጥፋት እውቅና መስጠት እንደሚሆን ተናግረው ነበር። ሲመረጡ ግን ያንን ጅምላ ጭፍጨፋ በአርመንኛ አቻ ቃሉ ጠሩት። ቃሉ ዘር ማጥፋትን የሚገልጽ ቢሆንም ራሱን በስሙ የሚጠራ ግን አይደለም። እሳቸው ታላቅ ወንጀል፣ የከፋ ክስተት፣ ብርቱ አሳዛኝ ታሪክ የሚሉ ግንዛቤዎችን በሚሰጥ ቃል ዙሪያውን ሄደው ቢያልፉትም ይህ አባባላቸው የቱርክን መንግስት አላስደሰተላቸውም። ደግሞም ያንን የዘር ፍጅት የሚገልጸውንም ቃል አልጠሩትም። እኒህ የታሪክ ምሁር በወቅቱ የነበረን ትውስታ ሲፈትሹ ያኔ የዩናይትድ ስቴትስ ፕሬዚደንት የነበሩት ዊድሮው ዊልሰን ጭፍጨፋውን ማውገዛቸውን፣ እንዲያውም በኦቶማን ኢምፓየር ተቀማጭ የነበሩ ባለሙሉ ሥልጣን አምባሳደራቸው ሄንሪ ሞርጌንቶ አድራጎቱን በሀገር ላይ የተፈጸመ ግድያ መርደር ኦፍ ኤ ኔሽን ብለው ጠርተውት እንደነበር ያስታውሳሉ። የሩዋንዳው የዘር ፍጅትና ጅምላ ጭፍጨፋ የተጀመረው ረቡዕ መጋቢት 28 ቀን 1986 ዓ ም ወይም አፕሪል 6 1994 በአውሮፓውያኑ የዘመን አቆጣጠር በዘራቸው ሁቱ የነበሩት የወቅቱ ፕሬዚደንት ጁቬናል ሃቢያሪማና ሲገደሉ የተፈጠረውን የጎሳ ግጭት ውጥረት ተከትሎ እንደነበር ይታወሳል። ያኔ ታዲያ ከሁቶዎቹ ወገን የተቀጣጠለው ቁጣና የተጫረው እሳት ቱትሲ የሚባልን ሰው ጨርሶ ሰሆኑ ለማጥፋት ነደደ። ኢቬት ሩጋሳጋሁንጋ ቱትሲ ናቸው በጎሳቸው ያንን ፍጅት አምልጠዋል። ላለፉት ሰባት ዓመታት በዩናይትድ ስቴትስ ይኖራሉ። ኒውዮርክ ውስጥ የሚሠሩ የገንዘብ ጉዳዮች ተንታኝና አስረጂ ናቸው። ያ ፍጅት በተጫረ በሦስተኛው ቀን አባታቸው መገደላቸውን ይናገራሉ። የእኔ አባት እንደውም እድለኛ ነበር፣ በጥይት ነበር የተመታው እሱ ወደ ቤት አስገቡት። የተኮሱበት አያቴ እያየች እፊቷ ነበር። በእርሱ ፈንታ እርሷን እንዲመቷት በጣም ትለምናቸው ነበር። እሷንም እዚያው ገደሏት። የዚያኑ ቀን የሀያ ሁለት ዓመት ታላቅ ወንድማቸውን ይዘው በቆመጥ ደብድበው ገደሉት። በዚያ የግድያ አባዜና የደም ጎርፍ ውስጥ ሩጋሳጋ ሁንጋ ሌላም አንድ ወንድማቸውንና ሁለት እህቶቻቸውን አጥተዋል። በሚገርም ሁኔታ ግን እኒህ ዛሬ ቆመው በዐይናቸው ያዩትንና የኖሩበትን ታሪክ የሚናገሩትን ኢቬት ሩጋሳጋ ሁንጋንና አንዲት ሌላ እህታቸውን ሸሽጎና ከልሎ ያስመለጣቸው የጨፍጫፊዎቹ ወገን የሆነ ሁቱ ጎረቤታቸው እንደሆነ ይናገራሉ። ከዚያ በኋላ ግን የዘራቸውን ማንነት ያላወቁ የሁቱ ታጣቂዎች ከለላ ስለሰጧቸው ከግድያው አመለጡ። ስለዚያ ስላተረፋቸው ሁቱ ጎረቤታቸው ኢቬት ሲናገሩ ሰውየው ስለ እነርሱ መልካም አመለካከት የነበረው እንደሆነና ድግነትን ያሳያቸው እንደነበረ ይመሰክሩና፣ ነገር ግን በየዕለቱ ወደ ቤቱ የሚመለሰው ከዋለበት የጭፍጨፋ ዘመቻ እጆቹ በደም ተጨማልቀው እንደነበር ያስታውሳሉ። ለእኔ ይሄ ሙሉ በሙሉ ልረዳው የምችለው ነገር አልነበረም። ለኔ ያስተማረኝ ነገር ማንም ሰው ጭራቅ ሊሆን እንደሚችል ማንም ሰው ደግሞ መልአክም መሆን እንደሚችል ነው የሃይማኖትና የባህል ምሁሩ ሚለር ሲናገሩ ይህ ታሪክ እኮ አንዳንዴም ቀሳውስት የተደባለቁበት ክርስቲያን በክርስቲያን ላይ እጁን ያነሳበት ክርስቲያን የክርስቲያንን ደም ያፈሰሰበት ታሪክ ነው ይላሉ ኢንፋክት አንድ የጠየቅኩት ከጭፍጨፋው የተረፈ ሰው ሲነግረኝ አንድ የካቶሊክ ቄስ ሥጋው፣ ደሙ እንዲያቀምሱኝ ስጠይቃቸው የክርስቶስን ሥጋና ደም ለበረሮዎች ወይም ለበልበላዎች አልሰጥም ብለው ከለከሉኝ አለኝ። ስለዚህ አንድ ሰው በረሮ ነው ወይም በልበላ ብለህ ስትጠራው፣ ወይም እንደ አርመኑ አጋጣሚ ታማኝነት የጎደለው ብለ ስትፈርጀው ከሰውነት አሳንሰዋል ማለት ነው። በመሆኑም እነዚህን ከሌላው እኩል ማኅበራዊና ሲቪል መብቶች እንደሌሏቸው አድርገህ የምትቆጥሯቸውን ሰዎች ለማጥፋት ትዘምትባቸዋለህ ማለት ነው። የዛሬው ቴክኖሎጂ ይላሉ ሚለር፣ ሚዲያውም የተጋገዘበት ገዳዮችን የማበረታታት ጊዜ ሀያኛውን ክፍለ ዘመን የከፉ የዘር ፍጅቶች ዘመን አደረገው። ከአርመናውያን ፍጅት እስከ ናዚ ጭፍጨፋ፣ እስከ ሩዋንዳ ጅምላ ግድያ፣ በካምቦዲያ በዳርፉር በደቡብ ሱዳንና በሌሎችም አካባቢዎች የተካሄዱና እየተካሄዱም ያሉ መጠነ ሰፊ የሰው ልጅ ጥፋቶች ያንን የአሳዛኝ ታሪኮች ዝርዝር በእጅጉ አደልበውታል። ኢቬት ሩጋሳጋሁንጋ እንዲህ አሉ። የሩዋንዳ ዕርቅ በፍትሕ መጀመር አለበት። የሩዋንዳው ዓለም አቀፍ የወንጀል ችሎት የሙት ሙቱን ሐምሳ ዶሴዎችን ዘግቷል። የዚያ የደማ ላባ ቀለበት መሪዎች ገና ለፍርድ ይቀርባሉ ብለውም ኢቬት ዛሬም ተስፋ ያደርጋሉ። የታሪክ ምሁሩ ሪቻርድ ሆቫኒሲያንም ወንጀል መፈጸሙን ማመን የዕርቅ የመጀመሪያው እርምጃ ነው ይላሉ። ቱርክ ያንን እንዳላደረገች ደግሞ አክለው ይናገራሉ።